ዩናይትድ ስቴትስ ለአፍሪካ እድገት ጠቀም ያለ ገንዘብ በማውጣት ቀዳሚዋ የውጭ መዋለንዋይ አፍሳሽ ስትሆን በአንጻሩ ሌላዋ ግዙፍ የአፍሪካ መዋለንዋይ መዳቢ ቻይና ከአህጉሪቱ ጋር ያላት የንግድና የልማት ግንኙነት 200 ቢሊዮን ዶላርስ መድረሱ ተዘግቧል። የአፍሪካ የምጣኔ ሀብት እድገት የወደፊት የሀብት መዳረሻ ይሆናል የሚሉት ትንበያዎችና በትብብር ሊሰሩ የሚችሉ ሁሉን ጠቀም የንግድ ኢንዱስትሪ ልማቶች የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ከሰሞኑ መነጋገሪያ አብይ ርዕሶች አንዱ ሆኖ ሰንብቷል። ዝርዝሩን ሄኖክ ሰማእግዜር ያቀርባል። የዛሬው የመሪዎች ጉባኤ አትኩሮት በንግድና ስራ ፈጠራ፣ መልካም አስተዳደርን በማስፈን ዴሞክራሲን በመገንባት እንዲሁም የጋራ ደህንነትና ሰላምን በማጠናከር ዙሪያ ያለመ እንደሆነ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በመክፈቻው ንግግር ገልጸዋል። The new trade deals and investments I announced yesterday an important step. አንደኛ ስራን ሊፈጥር የሚችል ንግድ የማስፋፋት እድል አለን። ስለዚህ ዛሬ የመዋለ ንዋይ ምደባን ለማፋጠን፣ የኢኮኖሚ ፖሊሲ ተሃድሶዎች ለማካሄድ፣ በአካባቢ አገሮች መካከል የልማትና እድገት ግንኙነቶችን ለመመስረት፣ በተለይም እውነተኛ የኢኮኖሚ ማበብ እንዲኖር ሴቶችን ማሳተፍ መጀመር እንችላለን። ሁለተኛ ለኢኮኖሚ እድገትና ለነፃ ማህበረሰብ ተሳትፎ መሰረት የሆነው መልካም አስተዳደርን የማጠናከር እድላለን። ዛሬ ለመልካም አስተዳደር አካላት የሆኑት የህግ የበላይነት፣ ግልጽ መንግስታዊ አስተዳደር፣ ተጠያቂነት፣ ተጠያቂ የሆኑ ተቋማት፣ ጠንካራ የሲቪል ማህበረሰብ ዓለም አቀፋዊ የሆነውን የሰው ልጅ ሰብአዊ መብት ማክበር መጀመር አለብን። በመጨረሻም በጋራ ባላንጣ ላይ የደህንነት ትብብራችንን ማጠናከር እንችላለን። የአፍሪካ ጸጥታ ኃይሎችና ሰላም ጠባቂዎች ዩናይትድ ስቴትስ የምትደግፋቸውና በሽርክናቸው የምትኮራባቸው ናቸው። ፕሬዚዳንት ኦባማ እነዚህ ሶስት አምዶች ዩናይትድ ስቴትስና የአፍሪካ ሀገሮች አሁንና ወደፊትም ጭምር በመግባባት በሽርክና እንዲሁም በትብብርና በመከባበር መንፈስ አብሮ ለመስራት የሚያስችሏቸው እንደሆኑ ጠቁመዋል። በዓለማችን በአሁኑ ወቅት በፍጥነት በማደግ ላይ ከሚገኙ አስር ሀገሮች ሰባቱ ኢትዮጵያን ጨምሮ የአፍሪካ ሀገሮች ናቸው። በፍጥነት በማደግ ላይ የሚገኘው የአፍሪካ ምጣኔ ሀብትና ወደፊት ደግሞ በስራ ላይ የሚሰማራው እጅግ ግዙፍ የሆነው ወጣት የሰው ኃይል የአፍሪካን እድገት እውን የሚያደርጉ ተግባራዊ መሳሪያዎች መሆናቸው ይታመናል የአፍሪካ ሀገሮች ሌሎች አህጉራዊና የሁለትዮሽ ግንኙነቶችም አሏቸው የአውሮፓ ህብረት ቻይና እና ከሁሉም በላይ ደግሞ እርስ በርሳቸው ያላቸው የንግድ የአካባቢ ደህንነትና ሰላም ብሎም መልካም አስተዳደርን ለማስፈን የሚደረጉ ትብብሮች ተግባራዊ ስራ የሚያሻቸው መሆናቸውን ፕሬዚዳንት ባራክ ኦባማ ጠቁመዋል In short, we are here not just to talk, we are here to take action, concrete steps to build on. <laughs> ለአህጉሪቱ ህዝቦችም ፍትህ ደህንነትና ብልጽግናን ለማምጣት ነው። ዩናይትድ ስቴትስ በአፍሪካ 80 ቢሊዮን ዶላር ኢንቨስት አደርጋለች። ቻይና ከአፍሪካ ጋር ያላት የንግድ ልውውጥ ታይቶ በማይታወቅ መልኩ 200 ቢሊዮን ዶላር ደርሷል። የንግድ ሚዛኑ ለቻይና ቢያጋድልም በጥቅም ላይ የተመሰረተ አጋርነት መሆኑ አያጠራጥርም። የአፍሪካ ወጣቶች አህጉሪቷን ከድህነት ማጥ ለማውጣት በንግድና ኢንዱስትሪ እንዲሁም በስራ ፈጠራ በማህበረሰብ ብልጽግናና ንቃትን በመፍጠር ኃላፊነት ተጥሎባቸዋል። ይሄ ሁሉ ሊሳካ የሚችለው ታዲያ በጉባኤውም እንደተመለከተው የፖለቲካ ፈቃድና የተሳኩ የፖሊሲ የህግ ማዕቀፎች ሲኖሩ ነው። በጉባኤው ላይ የተሰመረው ነጥብ ውይይትና ስብሰባ ለሀሳብ ልውውጥ ንግድ ስራ እድገትና የማህበረሰብ ብልጽግና በተግባር ሊታይ የሚችልና የሚያድጉና ከምጣዱ የሚወጡ ሀገሮች የሚታዩበት መሆኑ ተጠቁሟል። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማእግዜር ነኝ። ከዚሁ ጉባኤ ጋር እንቆያለን። እኛ ከአፍሪካ የተፈጥሮና የከርሰ ምድር ሀብቷን ብቻ ፈልገን ሳይሆን በቅድሚያ የምናየውና የምንተማመንበትም የሰው ሀብቷ ነው ሲሉ የዩናይት ስቴትስ ፕሬዚዳንት ባራክ ኦባማ በአፍሪካ ላይ ያላቸውን የወደፊት ተስፋና እምቅ አቅም አድንቀው ተናግረዋል። የአስተዳደራቸው ፍላጎት በአፍሪካና በአሜሪካ መካከል ያለውን እንቅስቃሴና መተጋገዝ አሁን ባለው ሁኔታ እንዲቀጥል ማድረግ ሳይሆን ከፍ ወዳለ ደረጃ እንዲሸጋገር መስራት ነው ብለዋል። በመላው አፍሪካ ለሚንቀሳቀሱ የግልና የመንግስት አጋርነት ስራዎች ለማገዝ የተገኘው ገንዘብ ዋሽንግተን ዲሲ ላይ እየተካሄደ ላለው የአሜሪካ አፍሪካ መሪዎች ጉባኤ ትናንት እርሳቸው ንግግር ያደርጉ እስከነበረበት ጊዜ ድረስ 33 ቢሊዮን ዶላር መድረሱን አስታውቀዋል። ኦባማ ሰለሞን አባተ ያዘጋጀውን ደግሞ እንሆ ዛሬ ስምምነት በዝቶ በማይታይባት ዋሽንግተን፣ አሉ ፕሬዚደንት ኦባማ። ደህንነቷና ጸጥታዋ የተጠበቀ የበለጸገች፣ ራሷን የቻለች አፍሪካ ግን የሁለቱም ገዢ ፓርቲዎች ድጋፍ ያላት የአሜሪካ ጥቅምና ትኩረት አምባ ነች። ፕሬዚደንት ኦባማ ለዚህ የመጀመሪያው ግዙፍ የአሜሪካና የአፍሪካ መሪዎች ጉባኤ የቢዝነስ መድረክ ትናንት ባደረጉት ንግግር ነው ይህንን ያሉት። እስካሁን ማንኛውም የአሜሪካ ፕሬዚደንት ከአፍሪካ መሪዎች ጋር ካደረጋቸው ስብሰባዎች ሁሉ እጅግ የገዘፈውና በክብደቱ መሰል የሌለው ጉባኤ ነው ዋሽንግተን ዲሲ ላይ እየተካሄደ ያለው ፕሬዚደንቱም ይህንኑ አመልክተዋል። ይህ የአፍሪካ አሜሪካ መሪዎች ጉባኤ ፕሬዚደንት ኦባማ ባለፈው የአውሮፓ ዓመት በአፍሪካ ያደረጉትን ጉዞ ተከትሎ የመጣና ወደ ከፍተኛ ደረጃም ያሸጋገረው ነው። በቢዝነስ ፎረሙ መዝጊያ ላይ ፕሬዝደንቱ ሲናገሩ ምንም እንኳ አፍሪካ ዛሬም በሽታን፣ ድህነትን፣ ሁከትንና ረሃብን ከመሳሰሉ የበረቱ ፈተናዎች ጋር እየተናነቀች ቢሆንም አዲስ አፍሪካ እየተወለደች መሆኑን የሚያሳዩ ብዙ ምልክቶች ግን እያስተዋልን ነው ብለዋል growing economies in the world, a growing middle class, expanding sectors like manufacturing and retail. በዓለም ውስጥ እጅግ ፈጣን በሆነ ሁኔታ እያደጉ ያሉ አገሮች አሉባት። ባለመካከለኛ ገቢ የህብረተሰብ ክፍል ቁጥር እየጨመረ ነው። የፋብሪካ ምርትና የችርቻሮ ንግድን የመሳሰሉት ዘርፎች እየሰፉ ነው። በርከት ያሉ መንግሥታት የፖሊሲ ማሻሻዎችን እያደረጉ የውጭ ኢንቨስትመንትን እየሳቡ ነው በወደፊት ራእይ ተስፋና ፍላጎት ከታመቁ ወጣቶቿ ጋር እጅግ ወጣት የሆነችና ፈጥናም በማደግ ላይ ያለች አህጉር ነች። አፍሪካ የተፋጠነ እድገት እያስመዘገበች ባለችበት በዚህ ጊዜ አሉ ፕሬዚደንት ኦባማ። አክለው አሜሪካ የአፍሪካ የበጎ ዜናዋና የስኬቶቿ ሸሪክም ለመሆን ቆርጣለች። ጥሩ ሸሪክ፣ እኩል ሸሪክ፣ የረጅም ጊዜ ሸሪክ። We don't look to Africa simply for its natural resources. We recognize Africa for its greatest resource, which is its people and its talents and their potential. <laughs> we don't. <see> the <laughs> ለእኛ ብልጽግና ብቻ ስንል እንዲያው ማዕድናቷን ከከርሰ ምድሯ መበዝበዝ ብቻ አይደለም፣ ፍላጎታችን የአፍሪካን የመጻኢ ዘመን እድገት ለማፋጠን ለሁሉም ሕዝቦቻችን ሥራና እድሎችን መፍጠር የሚችሉ ሐቀኛ ወዳጅነትንና አጋርነትን መገንባት ነው የምንፈልገው። ወደ አፍሪቃ የሚላከው የአሜሪካ ወጪ ንግድ እስከ ዛሬ ታይቶ በማይታወቅ መጠን ማደጉና የሚገኝበትም ደረጃ እጅግ ከፍተኛ መሆን እንደሚያኮራቸው የገለጹት ፕሬዚደንት ኦባማ እነዚህ የንግድ ልውውጦች ሩብ ሚሊዮን የአሜሪካ ደረጃ ያላቸው ጥሩ የሚባሉ ስራዎችን አፍሪካም አሜሪካም ውስጥ ማስገኘታቸውን አመልክተዋል። አሜሪካውያኑ ከአፍሪቃ ጋር ባላቸው ንግድ ዋነኞቹ የኤነርጂ ግንኙነት ያላቸው ደቡብ አፍሪካ፣ ናይጄሪያና አንጎላ ናቸው። አፍሪካውያን ብዙ የአሜሪካ ምርቶችን እንዲገዙ እንደሚፈልጉ፣ አሜሪካውያንም ብዙ የአፍሪቃ ምርቶችን እንዲገዙ እንደሚፈልጉ ተናግረዋል ፕሬዚደንት ኦባማ። I know you do too, and that's what you're doing here today. አሜሪካ ካላት አለም አቀፍ ንግድ የአፍሪቃ ድርሻ አንድ ከመቶ ብቻ መሆኑንና ይህም ከአንድ ብራዚል ጋር የሚናገዱትን ብቻ የሚያክል መሆኑን የጠቆሙት ፕሬዚደንት ኦባማ በመንግስትም በግሉም ዘርፍ የተፈጠሩ አዳዲስ የሽርክናና የአጋርነት ስራዎችና ትልሞችንም ዘርዝረዋል። ብላክስቶንን የመሰለ የኢነርጂ ኩባንያ፣ ኮካኮላ ለማህበረሰቦች ንጹሕን ውሃ በማዳረስ፣ ጂኢ በመሰረተ ልማት ግንባታ፣ ማርየት ተጨማሪ ሆቴሎችን በማስፋፋት፣ ሌሎችም ኩባንያዎች ከአፍሪካ ጋር አዲስ አጋር ነት እንደሚመሰርቱ ፕሬዝደንት ኦባማ ተናግረዋል። የአሜሪካ ኩባንያዎች ብዙዎቹ የእኛን የንግድ ድጋፍ እያገኙ በንጹሕ ኤነርጂ፣ በአቪዬሽን፣ በባንክ አገልግሎት፣ በግንባታ ዘርፎች አዳዲስ ውሎችን እየፈረሙ ነው። እነዚህ ስምምነቶች በመላ አፍሪካ ልማትን የሚያፋጥኑ በአሜሪካ የተሠራ የሚል ምልክት ያለባቸውን የአሜሪካ ምርቶች በአፍሪካ ገበያዎች ላይ ለማውጣት የሚያስችሉ የ14 ቢሊዮን ዶላርስ ውሎች ናቸው። የአፍሪቃ የእድገትና የዕድሎች ተጠቃሚነት ህግ አጎዋ እንዲቀጥል ፕሬዚደንቱ ለተወካዮች ምክር ቤቱ ጥሪ አቅርበዋል። የአሜሪካን ምርቶች በአፍሪቃ ገበያዎች ላይ ለማስተዋወቅ የሚያስችል የ7 ቢሊዮን ዶላር አዲስ ዘመቻ ድጋፍ ይፋ አድርገዋል። ቀደም ሲል በኤሌክትሪክ ኃይል አፍሪቃን ለማዳረስ ታስቦ የነበረው እቅድ በሶስት እጥፍ እንዲያድግ መደረጉን ፕሬዚደንቱ ጠቁመው የኤሌክትሪክ ኃይል ተጠቃሚው ሰውና ቤተሰብ ቁጥር ቀደም ሲል ከታሰበው 20 ሚሊዮን ወደ 60 ሚ እንዲያድግ አጠቃላይ ድጋፉ ወደ 26 ቢሊዮን ዶላር ማሻቀቡን አስታውቀዋል። በአፍሪካውያን እርስ በራሳቸው መካከል ያለው ንግድ እንዲሰፋ አሜሪካ ድጋፍ እንደምትሰጥ፣ የመጪውን ትውልድ መሪዎች ለማጠናከርና ለማበረታታት በጀመረችው ጥረት እንደምትቀጥል ፕሬዚደንቱ ተናግረዋል። ሴቶችንና አነስተኛውን ንግድ በማበረታታት አፍሪካ ከአሜሪካ ጋር ያላት የቢዝነስ ግንኙነት እንዲጠናከር ከኮንግረሱ ጋር እንደሚሰሩም ቃል ገብተዋል። በመንግስትና በግሉ ዘርፍ አጋርነትና ሽርክና ውስጥ ነዋይ ለማፍሰስ ትናንት ይፋ የተደረጉት እቅዶች አጠቃላይ ድምር 33 ቢሊዮን የአሜሪካ ዶላር ደርሷል። በዚሁ የትናንትናው የቢዝነስ ፎረም ላይ የተናገሩት የታንዛኒያ፣ የሩዋንዳ፣ የደቡብ አፍሪካ፣ የሴኔጎልና የቱኒዚያ መሪዎች አሜሪካ በመንግሥት ደረጃ ለመጀመሪያ ጊዜ ነዋይ አፍሳሾች እምነት እንዲጥሉባት እንዲህ ገፍታና በአደባባይ መናገሯ ያስደሰታቸውና የሚያበረታም መሆኑን ገልጸዋል። ከዩኤስ አፍሪካ መሪዎች ጉባኤ ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ ዋሽንግተን No way.